ኮሮና ቫይረስ ወረርሽኝ ሳቢያ አርሶ አደሮች ገበያ በማጣት የችግሩ ገፈት ቀማሽ ሆነዋል ይለናል የመቀሌው ዘጋቢያችን ሙሉጌታ አጽብሃ በትግራይ ክልል ደቡባዊ ዞን በመስኖ ልማት የተሰማሩ አርሶ አደሮች ያመረቱት ምርት የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣው ህግ ደንብ መሰረት ወደ ገበያ ለማቅረብ ያለመቻላቸውን ምርታቸውን በማሳ ላይ ተበላሽቶ እንደቀረ ይናገራሉ የትግራይ ክልል ግብርናና ገጠር ልማት ቢሮ በበኩሉ የአርሶአደሮቹ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ይላል ሙልጌታ አጽበሀ ዓለም አቀፋዊ ወረርሽኝ ኮሮና ቫይረስ በአርሶአደር ማህበረሰብ ጫናው እያሳረፈ ይገኛል። በትግራይ ደቡባዊ ዞን ራያ ጨርጨር ወረዳ ሁለት ሄክታር መሬት ያለሙት ቲማቲም ወደ ገበያ ለማቅረብ ባለመቻላቸው ከግማሽ ሚሊዮን ብር በላይ ኪሳራ እንዳጋጠማቸው አርሶ አደር አማረ ማዱ ይናገራሉ። የኮሮና ወረርሽኝ ለመከላከል ተብሎ የወጣ ህግ ተከትሎ ከአንድ አካባቢ ወደ ሌላ አካባቢ ምርት ለመውሰድ ባለመቻላቸው ለኪሳራ መዳረጋቸው ገልጸዋል። በአሁኑ ጊዜ ምርት ወደ ገበያ ለማቅረብ መንቀሳቀስ ቢፈቀድም ምርታቸው መበላሸቱም ተናግረዋል። የገበያ ችግር ነው። ያው እንግዲህ እንትን ብለን ያው ኪሳራችን ይዘን ቤት ችና ያለ ነው። አቶ አማረ እንደገለጹት መንግስት የአርሶ አደር ምርት ወደ ገበያ በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ቢያስቀምጥም በእኛ አካባቢ ሲንቀሳቀሱ አላየንም ብለዋል። አሁን ምርታችን ባክኗል። በቀጣይ ግን መንግስት የገበያ ትስስር በማጠናከር እንዲሁም የአግሮፕሮሴሲንግ ስራዎች በማስፋት ከእንደዚህ አይነት ኪሳራ ሊጠብቀን ይገባል ሲሉ ተናግሯል። ሌላው በራያ አላማጣ ወረዳ በአምስት ሄክታር መሬት ተከራይተው በመስኖ ቲማቲም እንዳመረቱ የተናገሩት አቶ ድምፀ ጥበቡ በአሁኑ ጊዜ ገበያ በማጣት ተስፋ ቆርጠን ማሳችን እንስሳት ገብተው እየበሉት ነው ብለዋል። በዚህ ሂደት አንድ ሚሊዮን ብር ኪሳራ እንደደረሰባቸውም ገልጸዋል። ከቢድ እዩ ብብሕድሕዱ ሰብ ተተሓቶሲ ብጣዕሚ ዝኸበደ እዩ ከባድ ነው። እያንዳንዱ ሰው ያለበት ችግር ብትጠይቀው በጣም ከባድ መሆኑ ትረዳለህ። ከኮሮና ይልቅ በእኛ ኑሮ ላይ እየደረሰ ያለው ችግር ይብሳል። እኔ ለራሴ በረሃብ ከመሞት በህመም ብመው ትመርጣለሁ። ህመሙ ሁላችንም መከላከል እንዳለብን እናምናለን፣ ግዴታችንም ነው። ነገር ግን አዋጁ ሕዝብ ላይ የሚሰበሰብበት ለይቶ አላስቀመጥም። እኛ በጋሪ ምርታችንን ከማሳ ወደ ቤታችን ለመውሰድ ምኮ ይከለክላል። አዋጁ ለወረርሽኙ የሚያጋልጡ ለይቶ አላስቀመጠም። ለይቶ ቢያስቀምጥ ደግሞ በታችኛው መዋቅር የሚተገብር የለም ነው ያሉት። ምርት ለገበያ ለማቅረብ በህብረት ስራ ማህበር እንድንጠቀም በመገናኛ ብዙሀን ሲነገር ሰምተናል። በተግባር ግን የለም ብለዋል። በሚዲያ ሰሚዕና እዚያ ካብኡ ካብ ሚዲያ ዘለለ ነገር የለን የለን ኣይረአናን ማለት ዝሓተተና አካል የለን በመገናኛ ብዙሃን ሰምተናል ከዛ የዘለለ በተግባር የለም በማህበራት በኩል ወደ ገበያ ይቀርባል ተብሏል እስካሁን የጠየቀን አካል የለም ገዢ በማጣታችን በብዛት ወደ ማሳው ከብቶች ገብተዋል ተስፋ ቆርጥናል ለቀጣይ እንዳንሰራ እንኳን አቁመናል ብለዋል በጉዳዩ ላይ መልስ የጠየቅናቸው በትግራይ ክልል ግብርናና ገጠር ልማት ቢሮ የግብይትና ብድር ዳይሬክቶሬት ዳይሬክተር አቶ ገብረስላሴ ኪዳን መንግስት ከወረርሽኙ የህዝቡ ደህንነት ለመጠበቅ እየሰራ ነው ብለው በዚህ ጊዜ የአርሶ አደሩ ምርት ወደ ገበያ በነጋዴዎችና በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ተቀምጦ እየተሰራ ነው ብለዋል። በክልሉ በመጀመሪያው የአስቸኳይ ጊዜ አዋጅ በታወጀበት ቀናት ጊዜ አርሶ አደሮች ምርቶቻቸውን ወደ ገበያ እንዳያቀርቡ ታግደው እንደነበር አምነው ይህንን የተፈጠረው አዋጁ በአግባቡ ባለመረዳት የመጣ ችግር ነው ሲሉ ገልጸዋል። በአሁኑ ጊዜ ግን የክልሉ ይሁን የአጎራባች ክልል ነጋዴዎች በግብይቱ እንዲሳተፉ እየተደረገ በመሆኑ ችግሩ ተፈቷል ብለዋል። ወደ ክልልም ከክልል ውጭ ያሉ አጎራባች ሀገሮች ክልሎችም ስር የተደረገ ነጋዴዎች ወደዚያ የገቡ እንዲገቡ ተደርጎ ተፈቅደላቸው ጭነው ይወቅፉ

ይገባሉ የህብረት ስራ ማህበራት በግብይት ሂደት እየተሳተፉ እንዳልሆነ አርሶ አደሮች ያነሱት ጥያቄ አቶ ገብረ ስላሴ ሲመልሱም ባላማጣና አካባቢዋ ማህበራቱ የሉም ነገር ግን አርሶ አደሮቹ ተደራጅተው እንዲያቀርቡ ህጋዊ ነጋዴዎችም በግብይቱ እንዲሳተፉ እየተደረገ ነው ብለዋል ባላማጣ አካባቢ ብንወስድ ግን ያው እንግዲህ መሰረታዊ የሆኑት የህብረት ስራ ማህበራት የሉም የውሃ ማህበራት ነው ያሉት። ያው እንግዲህ የሌለ ነገር ስለሆነ እንደዛ ያለ እንደ አማራጭ የተወሰደ ግን አሳደሩን ተደራጅቶ እንዲያቀርብ ጊዜያዊ ነጋዴዎቹን ወደዛ የሄዱ እየገዙ ነው። የግብይት ሂደቱ በጥቂት ነጋዴዎች እየተወሰነ እንዳይሆን፣ በዚህም አርሶ አደሮች ላይ ተጨማሪ ጫና እንዳይፈጥር እየተደረገ ስላለው መፍትሄ ተጠይቀው አቶ ገብረስላሴ ሲመልሱ በየአካባቢው ስላለ የገበያ ሁኔታ አርሶ አደሩ እንዲያውቅ በግብርና ባለሙያዎቹ በኩል በየቀኑ እየተሰራ ነው ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም